ሳይንስና ሕብረተሰብ። የሰማችሁት አሊባባ የተሰኘው የቻይናው የኢንተርኔት ግብይት ኩባንያ መስራች ጃክማ በኬንያ መዲና ናይሮቢ ባለፈው ሳምንት መጀመሪያ በአንድ መድረክ ላይ በተገኙበት ወቅት የነበረውን አቀባበል ነው። ለመጀመሪያ ጊዜ ወደ አፍሪካ የመጡት የኩባንያው ሥራ አስፈጻሚ ሊቀመንበር ወደ ሩዋንዳም ተሻግረው ስብሰባ ላይ ተሳትፈዋል። የሰውየው ጉብኝት ዜና ሳይደበዝዝ የሌላኛው ዓለም አቀፍ የቴክኖሎጂ ኩባንያ ጉግል ዋና ሥራ አስፈጻሚ ሱንዳር ፒቻይ ወደ ናይጄሪያ መጓዛቸው ተነገረ። ሲኢኦ ጉግል ሱንዳር ፒቻይ። ሁለቱ የግዙፍ ኩባንያ ኃላፊዎች በየሀገራቱ በነበራቸው ቆይታ ደጋግሞ ሲያነሱ የነበረው በርካታ ሚሊዮን የአፍሪካ ወጣቶች ከቴክኖሎጂ ጋር የሚተሳሰሩበትን እቅድና ሊያደርጓቸው ስላሰቧቸው ድጋፎች ነው። የአሊባባው ጃክ ለወጣት የሥራ ፈጣሪዎች የሚሆን አስር ሚሊዮን ዶላር በጀት እንደመደቡ አሳውቀዋል። የጉግሉ ፒቻይ በበኩላቸው በሚቀጥሉት አምስት ዓመታት አስር ሚሊዮን አፍሪካውያን የዲጂታል ክህሎቶች ባለቤት እንዲሆኑ ሥልጠና ለመስጠት ማቀዳቸውን ይፋ አድርገዋል። በመላው አህጉሪቱ መቶ ሺህ የሶፍትዌር ሰሪዎችንም ለማፍራት ሐሳብ አላቸው። ጉግል እቅድ ብቻ ሳይሆን በተግባር የጀመራቸውን አፍሪካ ተኮር ምርቶቹንና አገልግሎቶቹን ባለፈው ሳምንት ሐሙስ ሐምሌ 20 በሌጎስ ከተማ በተካሄደ ሥነ ሥርዓት ይፋ አድርጓል። 40 ዶላር ገደማ ዋጋ ያለው ለናይጄሪያ ገበያ ተብሎ በጃፓን እየተመረተ ያለው የጉግል ስልክ አንዱ ነው። ጉግል የሌጎስ መንገዶችን በጉግል ካርታ ላይ በዝርዝር እንዲታዩ ማድረጉ ሌላው ተጠቃሽ ነው። ከሁሉም በላቀ ግን የብዙዎችን ቀልብ የሳበው የአፍሪካን ዘገም ያለ የኢንተርኔት ፍጥነት ታሳብ ያደረገ አዲሱ የዩትዩብ መተግበሪያ ወይም አፕሊኬሽን ነው። ከጎርጎሮሳዊው 2006 ጀምሮ የጉግል ንብረት የሆነው ዩትዩብ ለናይጄሪያ ገበያ ምን ይዞ እንደመጣ የድርጅቱ ምክትል ፕሬዚዳንት ዮሃና ራይት እንዲህ ነበር የገለጹት። በቀጣዩ ትውልድ የኢንተርኔት ተጠቃሚዎችን ሻጤ ወይም ኢንስፓይሬሽን አዲስ አፕሊኬሽን እየሰራን መሆናችንን ሳሳውቅ ኩራት ይሰማኛል። ዩቲዩብ ጎ ብለነዋል። አፕሊኬሽኑን ለግብረ መልስ ፍለጋ በህንድ ለቀነው ነበር። ብዙ እየተማርንበት ነው። በናይጄሪያም ከሰኔ ወር ጀምሮ ሙከራ እያደረግን መሆናችንን ሳሳውቅ በደስታ ነው። እንደዚህ በተከታታይ ሙከራ ስናደርግ ይህ ሁለተኛው ቦታችን ነው። የመጀመሪያዎቹ ሙከራዎች ተስፋ ሰጪ ናቸው። ምክትል ፕሬዝዳንቷ በሌጎሱ ስነስርዓት ላይ እንደተናገሩት አሁን በናይጄሪያ የጀመሩትን ሙከራ ማስፋት ይሻሉ። ከተጠቃሚዎች ግብረ መልስ ለመሰብሰብ እንዲረዳቸው አፕሊኬሽኑን ከጎርጎሮሳዊ 2017 መጨረሻ በፊት ተጠቃሚዎች ዘንድ የማድረስ ዓላማ አላቸው። ዩቲዩብ ጎ እንደ ናይጄሪያ ዝቅተኛ የኢንተርኔት ፍጥነት ላለባቸው ሀገራት የተሰራ ነው። ይህ አፕሊኬሽን ከመደበኛው ዩቲዩብ ከሚለየው ባህሪያት ውስጥ አንዱና ዋንኛው ተጠቃሚዎች አንድን ቪዲዮ በፈለጉት የጥራት ልክ ወደ ኮምፒውተራቸው ወይም ስልካቸው እንዲገለብጡ ማስቻሉ ነው። በመደበኛው ዩቲዩብ ተጠቃሚዎች እንደ ኢንተርኔታቸው ፍጥነት አንድን የቪዲዮ ጥራት መጠን እየለዋወጡ መመልከት ብቻ ነው የሚችሉት። ሁለተኛው የዩቲዩብ ጎ ጠቀሜታ ደግሞ አንድን ቪዲዮ መመልከት ከመጀመራቸው አሊያም ከመገልበጣቸው በፊት በተንብኔል ደረጃ ቅድመ እይታን መፍቀዱ ነው። ዩቲዩብ ጎ ተጠቃሚዎች አንድ የተመለከቱትን ቪዲዮ ያለ ኢንተርኔት ግንኙነት ድጋሜ እንዲመለከቱ ያስችላቸዋል፣ ለጓደኞቻቸውም እንዲያጋሩ እድል ይሰጣል። ጉግል ለአፍሪካ ዘገምተኛ የኢንተርኔት ፍጥነት መፍትሄ ያለውን ይዞ ቢመጣም እንዲህ አይነት ተነሳሽነት በመውሰድ የመጀመሪያው አይደለም። እንደ ማይክሮሶፍት እና ፌስቡክ የመሳሰሉ ዓለም አቀፍ ኩባንያዎች ለአፍሪካ ይሆናል ያሉትን የአገልግሎት ማሻሻያዎች ሲያደርጉ ቆይተዋል። የቴክኖሎጂ ጉዳዮች አማካሪው ነቢዩ ይርጋ ከቀርፋፋ ኢንተርኔት ጋር በተያያዘ ፌስቡክ በኢትዮጵያ ያከናወነውን እንዲህ ያስታውሳል። ይሄ እንዴት ነው ሰው በደንብ ኢንተርኔት እንዲጠቀም እንዲፈጠን የሚለውን ሀሳብ የመሞከርና እድሉ ለመስጠት እንደ ሱ አይነት ትልልቅ ካምፓኒዎች በጣም ሀሳብ አላቸው። ፌስቡክም የዛሬ ሁለት ዓመት መጥቶ ይህንን ቢልድ አድርጎ ሰርቶ ነበረ። ለምሳሌ ቢልድ ያደረጉት ነገር አንደኛው ምንድን ነው፣ መጥተው ኢንተርኔት ሲጠቀሙ እነሱ ይሄ ሞባይል ዳታ አለ አይደለ፣ ሞባይል ኢንተርኔት በእሱ በጣም ብዙ ሲቆጥርባቸው ያለውን ነገር እንደገና ወደኋላ ተመልሰው ማየት ጀመሩ እና ያሉት ፎርማቶች በጣም ትልል ትልቅ ስለሆኑባቸው ስለተቸገሩ እሱን ቀናን ሰው መስራት ጀምረው ነበር። አዳዲስ የፈጠሯቸው የፋይል ፎርማቶች ወይም የፋይል አይነቶች አንደኛው የምስልን ከዛ ድምፅን፣ ከዛም ደግሞ ቪዲዮን ልክ ድሮ ከነበራቸው አይነት ሆኖ ግን አሁን አሳንሰውት ብንም ለመጠቀም እንዲያመች ማለት ነው። ባነሰ ቁጥር እንግዲህ የማየው ነገር ምንም ባዶ ነጭም ነገር እኮ ቢሆን ብትሰጠኝም ትልቅ ከሆነ ብሎ ወጪ ያስወጣኝ ነው። ስለዚህ ያን ነገር ከምጠቀመው ወደ ለመጠቀም የመሄድ እድሌ በጣም እየበዛ ነው የሚሄደው። ስለዚህ እሱን ለማስተካከል ነው እንግዲህ ይህንን ለአፍሪካ መጠስ ስጠቀም ያለው ችግር እንዲሆነ ሩት ነው እንግዲህ እነዚህን ፎርማቶች የአፍሪካውያን የማህበራዊ ድረገጽ ተጠቃሚዎች ቁጥር ከጊዜ ወደ ጊዜ በፍጥነት እየጨመረ መምጣት እንደ ፌስቡክ እና ዩቲዩብ ወይም ጉግል ያሉ ኩባንያዎች ወደ አፍሪካ ለመሳባቸው እንደ አንድ ምክንያት ይጠቀሳል። እንደ ጉግል ኩባንያ መረጃ ከሆነ ባለፉት ሁለት ዓመታት ከአፍሪካ አህጉር የተጫኑ የቪዲዮ ይዘቶች በእጥፍ ጨምረዋል። በአህጉሪቱ ተንቀሳቃሽ ስልኮች የሚታዩ ቪዲዮዎች የእይታ ጊዜም በአንድ ዓመት ውስጥ በመቶ ሀያ ፐርሰንት አሻቅቧል። በኢትዮጵያም በዩቲዩብ የሚጫኑ ይዘቶች በየጊዜው እየጨመሩ እንደመጡ የቴክኖሎጂ አማካሪው ነብዩ ይናገራል ምክንያቶቹን እንዲህ ይዘረዝራል። እንግዲህ አሁን ካየው በፊት ብዙ ጊዜ የምንጠቀማቸው ኢንተርኔት ላይ የምንጠቀማቸው ነገሮች ለምሳሌ ዝም ብሎ ፒክቸር እና ቴክስት መላላክ ወይም መቀባበል፣ በሱ ዲስከስ ማድረግ ነበር። አሁን የቪዲዮና የሙዚቃው ኢንደስትሪ በደንብ እየሰፋም ሲመጣም ለሁሉ ሰው በደንብ ለማድረስ፣ በተለይ ደግሞ ውጭ ላሉ ሰዎች በደንብ ማድረስ፣ በቲቪ ቢታይ እዚሁ ሎካሊ ነው የምታየው። ል አሁን ሎካሊ ለምታያቸው ነገሮች እንግዲህ ውጭ ላሉ ሰዎች ማሳየት አንችልም። ለምሳሌ ዩሮፕ ያሉ ወይም ወደ ይሄ ወደ ሚድል ኢስት አካባቢ ያሉ ወደ አረብ ሀገሮች አሉ ሰዎች መጠቀም ወይም ማየት ቢፈልጉ ኢንተርኔት ላይ ገብተው ነው የሚያዩት። ስለዚህ ኢንተርኔት ላይ ገብተህ ምታይ ከሆነ እነዛ ምታያቸው የሚያስፈልጋቸውን ነገሮች ዩቲዩብ ላይ ባስቀምጠልህ በደንብ ታየዋለህ። ለሰው እንደፈለገ መላላክ ትችላለህ። ደግሞ ውጭ ከሆንክም ከኛ ሀገር ካለው ኢንተርኔት የፈጠነ ስለሆነ በደንብ ዘና ብለህ በደንብ ኳሊቲው በጨመረ መልኩ ምናምን በደንብ ታየዋለህ። የድሮ እንግዲህ ሚዲያ የምንለው ምንድነው ቲቪና ሬዲዮ፣ አንዴ ነው የምታየው፣ መድገም የሚባለው የሆነ ሰዓት መጠበቅ አለብህ የኢንተርኔት እንግዲህ ብዙ የሚሰጥህ መብት ምንድን ነው? ወይም ጥቅሙ ምንድን ነው? ለምሳሌ አንተ ወደ ፈለግከው ደቂቃ መመለስ፣ ካቆምኩበት፣ አቋርጠህ መቀጠል፣ ለፈለግከው ሰው ማቀበል ምናምናምን ትችላለህ። ስለዚህ እነዚህ እንደዚህ አይነት ነገሮች በደንብ ዩቲዩብን በደንብ ለመጠቀም አቅልለውታል እና ጥሩ አድርገውታል። አንድ የዩቲዩብ ቻናል በደንብ ተመልካች ካለው ዩቲዩብ ራሱ በየቪዲዮቹ ማስታወቂያ እያደረገ በተመልካች ልክ መክፈሉም ሌላው ማበረታቻ እንደሆነ ነብዩ ያነሳል። ቪዲዮዎቹን የሚያቀርቡት ግለሰቦች ወይም ድርጅቶች ይህን አውቀው ከድርጅቱ ጋር የሚስተካከሉ ነገሮችን በአግባቡ መፈጸም ከቻሉ በደንብ ሊጠቀሙበት ይችላሉ ባይ ነው። ኢትዮጵያዊ ቪዲዮዎች በዩቲዩብ በሚሊዮን የሚቆጠሩ ተመልካቾች እያገኙ መምጣታቸውን በማንሳትም የገንዘብ ጥቅም ለማግኘት እንዴት ነገሮች እየተመቻቹ እንደመጡ ያብራራል። ለዚህ ሁነኛ ማሳያ ከሚሆኑ የዩቲዩብ ገጾች መካከል አንዱ ሆፕ ሙዚቃ ኢትዮጵያ የተሰኘው ገጽ ነው። መቀመጫውን ፊንላንድ ባደረገው ሆፕ ኢንተርቴይመንት ስር ያለው ይህ ገጽ አዳዲስ ኢትዮጵያዊ የሙዚቃ ቪዲዮዎችን በመጫን ይታወቃል። የድርጅቱ የኢትዮጵያ ኃላፊ አቶ ብሩክ ተከስተ እንደሚናገሩት ድርጅታቸው ከዘፋኞች ጋር በመጣመር የቪዲዮ ክሊፖችን ያዘጋጃል፣ እንደዚሁም ተሰርተው የመጡለትንም ይገዛል። በዚህም መሰረት ድርጅታቸው በየቀኑ አዳዲስ ሙዚቃዎችን በዩቲዩብ ቻናሉ ላይ ያቀርባል። ፖፕ ሙዚቃ ኢትዮጵያ ቻናል 231ሺህ ገደማ የተመዘገቡ ተመልካቾች ቢኖሩትም በርካታዎቹ ቪዲዮዎቹን በሚሊዮን የሚቆጠሩ ተመልካቾች አይተዋቸዋል። ያንድ ወቅት መነጋገሪያ የነበረውና የዛሬ ዓመት ገደማ ለእይታ የበቃው የጌትሽ ማሞ ተቀበል የቪዲዮ ክሊፕ ብቻ 11 ሚሊየን ገደማ ተመልካቾች አይተውታል። አቶ ብሩክ የኢትዮጵያ የዩቲዩብ ተመልካቾች ቁጥር እየጨመረ ነው በሚለው ይስማማሉ። አሁን የደረሰበትን ደረጃ ቁጥር ጠቅሰው ያስረዳሉ። በአንድ ቀን ውስጥ በአንድ ሀያ አራት አርባ ሞላ ቀን ከአንድ ቪዲዮ አሪፍ ቪዲዮ ከተለቀ እስከ መቶ ሺ እስከ መቶ ሀምሳ ሺ የሚታዩበት ጊዜ አሉ። ግማሹ አካል አሁን ሀምሳ ፐርሰንቱ በሚሊዮን የታዩ ናቸው። ከዛ በታች አራዲስ ጊዜዎች ናቸው። ፕሮሞሽን እያገኙ የጠሩ ያሉ የኢትዮጵያ የኢንተርኔት ፍጥነት በአፍሪካ ካሉት ሀገራት እንኳ ሲነጻጸር ዘገምተኛ እንደሆነ በዘርፉ ዙሪያ የሚወጡ አመታዊ ዘገባዎች ያመለክታሉ። የሆፕ ሙዚቃ አይነት የቀን ስራቸው ከኢንተርኔት ጋር የተያያዙ ድርጅቶች ችግሩን ለመፍታት በሀገሪቱ ላይ አሉ የተባሉ መፍትሄዎችን ይጠቀማሉ። እንደ አቶ ብሩክ ገለጻ የእርሳቸው ድርጅት በሀገሪቱ ፈጣን የተባለውን የብሮድ ባንድ ኢንተርኔት በመጠቀም ስራቸውን ያከናውናሉ። እንደ ናይጄሪያ ካሉ በሙዚቃው ኢንዱስትሪ ልቀው ከሄዱ ሀገራት ጋር ለመወዳደር ግን እነ ዩቲዩብ ጎ ወደ ኢትዮጵያ እስኪዘልቁ መጠበቅ ይኖርባቸዋል። የዛሬው መሰናዷችን የስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ